ጋዜጠኛ እስክንድር ነጋ ያሸነፈው ሽልማት ዋን ሂውማኒቲ አዋርድ ተብሎ የሚጠራ ሲሆን ይህ ሽልማት እንደ ኤሮፓያን አቆጣጠር ከ2006 ጀምሮ በተለያዩ ጊዜያት ሀሳባቸውና እምነታቸውን በጽሁፎቻቸው በመግለጻቸው ብቻ ለእስር እንግልትና ሞት ለተዳረጉ እውቅ ጸሐፍትና ጋዜጠኞች ተበርክቷል። ፔን ካናዳ እጩዎችን የሚመርጠው ዓለም አቀፍ ሀሳብን የመግለጽ ነጻነት መረብ ከተባለ ኮሚቴ ጋር በጋራ በመሆን ነው። የአንድ ስብዕና ሽልማት አሸናፊዎች የጻፏቸው ጽሑፎች ድንበር ሳያግዳቸው በተለያዩ ባህልና ወግ ውስጥ የሚገኙ ሰዎችን እርስ በርስ ማስተሳሰር የቻሉ ናቸው ይላሉ የፔን ካናዳ ፕሮግራሞች አስተባባሪ የሆኑት ሚስተር ብራንደን ዲኬሪስ ሽልማቱ የሚሰጠው በእኛ እምነት በጽሁፎቻቸው ድንበር ሳያግዳቸው በተለያየ ባህልና አመለካከት ውስጥ ያሉ ማህበረሰቦችን እርስ በርስ ማገናኘት ለቻሉ ጸሀፍት ነው። በሽልማቱም ስማቸውን ከፍ አድርገን እንዘክራለን። እኛ ለአመጽ የሚገፋፋ ጽሁፍ የሚጽፉትን ጸሀፍት አናበረታታም። እርግጥ እስክንድር የተከሰሰው በጽሁፉ አመጽን አነሳስተዋል፣ ብሔራዊ ደህንነትን አደጋ ላይ ጥለዋል በሚል ነው። በእኛ እምነት ግን ይህ ውንጀላ የተሳሳተ ነው። ጋዜጠኛ እስክንድር ነጋ በቀረበበት የሽብርተኝነት ክስ የ18 ዓመት እስራት ተፈርዶበት በእስር ላይ ከዋለ አራት ዓመታት ያህል አልፏል። ፔን ካናዳ በዚህ ሰዓት ለምን ለእስክንድር ነጋ የአንድ ስብዕና ሽልማት መስጠት አስፈለገው? ሚስተር ብራንደን ይመልሳሉ። እኛ ይህንን ሽልማት ለእስክንድር ስንሰጥ አንድም ለሱ ያለንን አጋርነት ለመግለጽ እንዲሁም ደግሞ የፔን ካናዳ አንዱ ተልእኮ የሆነውን ጸሐፍት በእስር ቤት በሚውሉበት ሰዓት እንዳይዘነጉ የሚለውን መርሃችንን ለመተግበር ነው። ለበርካታ ዓመታት በኢትዮጵያ በጋዜጠኝነት ሙያ ተሰማርታ የነበረችው ስመኝሽ የቆየ በዋሽንግተን ዲሲ ትኖራለች። ናሽናል ኢንዶመንት ፎር ዴሞክራሲ በተባለ ድርጅት ውስጥ በኢትዮጵያ ያለውን ጋዜጠኝነትና የመገናኛ ብዙኃንን በተመለከተ ጥናት በመስራት ላይ ትገኛለች። ፔን ካናዳ ለእስክንድር ነጋ የሰጠው የአንድ ስብዕና ሽልማት ለታሳሪው ከፍተኛ ድል ነው ትላለች። ትልቅ ዓለም አቀፍ እውቅና ሲሰጠው ለሱ አንድ ትልቅ ውጤት ነው። ምክንያቱም እስክንድር ሲነሳ አብሮ ኢትዮጵያ ውስጥ ያለው የጋዜጠኝነት ችግር አብሮ ይነሳል፣ ጋዜጠኝነትን አፍኖ መያዙን እንደ ፀረ- ሽብር ሕግ የመሳሰሉት አፋኝ ሕጎች ይነሳሉ። በተመሳሳይ በሙያ የታሰሩ የሙያ አጋሮች ይነሳሉ እና ችግሮች ይወጣሉ። ስለዚህ ይሄ ለሱ ትልቅ ውጤት ይመስለኛል። የፔን ካናዳ የፕሮግራም አስተባባሪ ለሆኑት ሚስተር ብራንደን ከዚህ ሽልማት ጋር ድርጅቶ ምን መልእክት ለእስክንድር ያስተላልፋል ብያቸው ነበር። እኛ እናስታውሳለን እኛ ያለህበትን አስከፊ ሁኔታ እንረዳለን። ስራዎችን እና ፍላጎቶችን ሁሉ እንገነዘባለን። ያንተን ጉዳይ ለዓለም በማሳሰብ ህዝቡ በመንግስት ላይ ጫና በማሳደር ያላንዳች ቅድመ ሁኔታ በአፋጣኝ ከእስር እንድትለቀቅ እንሰራለን። ጋዜጠኛ ስመኘሽ የፔን ካናዳ ሽልማትም ሆነ የሌሎች ዓለም አቀፍ የጋዜጠኞች መብት ተቆርቋሪዎች ሽልማት ለአሳሪ መንግስታት የራሱ የሆነ መልእክት ያስተላልፋል ትላለች። ክሪቲሳይዝ ማድረጋቸው ወይ መጻፋቸው ወይም ደግሞ ያሉትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮች ሊሆን ይችላል ነቅሰ ማውጣታቸውን የመንግስት ለራሱ ፍጽም እንጂ መንግስትን ማሸበር እንዳልሆነ የሽብርን ትርጉም ዞር ብለው መልሰው እንዲከልሱት ምናልባት ማያ ሊሆናቸው ቢችልትዬ ተስፋ አደርጋለሁ። ለዶች ቬሌ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ።